የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኬንያና የአፍሪካ ጉብኝት የአፍሪካንና የመሪዎቹን ችግሮችና ስጋቶች ፊት ለፊት የተነገሩበት እንደነበረ በመጪዎቹ ሳምንታትና ወራት ለውጦች ይመጣሉ ብለው ተስፋ እንደሚያደርጉ እኒህ የውጭ ጉዳይ ሚኒስቴር የሰብአዊ ጉዳዮች ረዳት ሚኒስትር ታም ማሊኖውስኪ ገልጠዋል። ማሊን ውስኪ ከተባበሩት መንግስታት ድርጅት ዘጋቢያችን ማርገሬት በሽር ጋር ባደረጉት ቃለ ምልልስ የፕሬዝዳንቱ የአፍሪካ ጉብኝት እጅግ ጠቃሚ እንደነበረም ተናግረዋል። ዝርዝሩን የያዘው ሰሎሞን አባተ ነው። ብዙ የሰብአዊ መብቶች ተሟጋች ቡድኖች በአሁኑ የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ላይ ከመሄዳቸው በፊት ብዙ ተቃውሞ፣ ከሄዱ በኋላም ብዙ ወቀሳ እያሰሙ ይገኛሉ። ጋዜጠኞችን ለሚያስር ለአንድ አፋኝ መንግስት ዕውቅና መስጠት ወይም አይዞህ ባይ የሆኑ አድርጓቸዋል ወይም አስመስሏቸዋል ነው የሚሉት። ተቃዋሚዎቹ ማርጋሬት በሽር ለውጭ ጉዳይ መስሪያ ቤቱ የሰብአዊ መብቶች ጉዳዮች ረዳት ሚኒስትር ታም ማሊኖውስኪ በቀጥታ ያቀረበችው የመጀመሪያው ጥያቄም ይሄው ነበር። ፕሬዚደንቱ እኮ በዓለም ዙሪያ ብዙ ሀገሮችን ይጎበኛሉ፣ አሉ ሚስተር ማሊኖውስኪ፣ ዲሞክራሲያዊ የሆኑም ያልሆኑም ዋናው ቁም ነገር I think it was extremely powerful to have the President of the United States standing before the African Union in Ethiopia with the people of Ethiopia watching, with the Prime Minister of Ethiopia sitting next to him and saying, journalists who've been imprisoned yeah, for doing this. ስራቸውን በመስራታቸው ምክንያት የታሰሩ ጋዜጠኞች መለቀቅ አለባቸው ብለው አፍሪካ ህብረት ፊት ቆመው መናገራቸው እጅግ በጣም ግዙፍ ትርጉም ያለው ይመስለኛል። የአፍሪካን መሪዎች ስልጣንን የሙጥኝ የማለት አባዜም ፕሬዚደንት ኦባማ መንካታቸውን ማሊኖቭስኪ አስታውሰዋል። የስልጣን ዘመናቸውን ወሰኖች ካለፉ በኋላ ለረጅም ጊዜ መንበሩ ላይ የቆዩ መሪዎች መልቀቅ አለባቸው። ዲሞክራሲ ሊከበር ይገባል። በእርግጥ መልእክት ከዋሽንግተንም ማስተላለፍ እንችላለን፣ እናደርገዋለንም። ነገር ግን ፕሬዚደንቱ የኢትዮጵያ ምድር ላይ ቆመው ይህንን ማድረጋቸው እጅግ በበለጠ ሁኔታ ኃይል ወይም ብርቱ ትርጉም የሚሰጠው ይመስለኛል። የኢትዮጵያ ጠቅላይ ሚኒስትር ዴሞክራሲያዊ ማሻሻያዎች ወይም ለውጦች እንደሚደረጉ መናገራቸው ምናልባት አስደንቋችሁ ወይም ደግሞ አጽናንቷችሁ ይሆን? ሚስተር ማሊኖቭስኪ፣ ምን እንደሚመጣ እናያለን። በእርግጥ በውይይቶቹ ተበረታትቻለሁ። ደግሞም ብዙ ሰዎች ኢትዮጵያና አፍሪካ ውስጥ ያሉ የዩናይትድ ስቴትሱ መሪ ጉዳዩ ለሚመለከታቸው መሪዎች በግልጽ እና በቀጥታ ሲናገሩ ማየታቸው ያስደሰታቸው ይመስለኛል። እናም ይህ ሁኔታ በመጪዎቹ ጥቂት ሳምንታትና ወራት ከኢትዮጵያ መንግስት ከሲቪል ማህበረሰቡ ጋር ለመስራት፣ በእነዚህ ጉዳዮች ላይ ለውጥ እንዲኖር፣ ወደፊት መራመድ እንዲቻል እድሉን የሚከፍት ይመስለኛል። ፕሬዚደንቱ የሰብአዊ መብቶች ጥበቃ ጉዳይ ለኬንያና ለኢትዮጵያ ህዝቦችና ለመሪዎቻቸው ብቻ ሳይሆን ለመላ አህጉሬቱ አስፈላጊ መሆኑን ነው በመልእክታቸው ያስተላልፉ የነበረው። ለመላው አፍሪካ ለመላው ዓለምም ነው የተናገሩት። በሕገ መንግሥቶች መንግስቶች የሰፈሩ የስልጣን ዘመን ገደቦች እንዲከበሩ ያስተላለፉት መልእክት በመላ አህጉሪቱ በግልጽ ተሰምቷል። የተሰማበት አንዱ ምክንያት ይህ እኛ እዚህ ዩናይትድ ስቴትስ ውስጥ የፈጠርነው ነገር ሳይሆን በመላ አፍሪካ ያሉ ህዝቦች አገር በሀገር እየተነሱ መሪዎቻቸው ህገ መንግስቶቻቸውን እንዲያከብሩ የሚያሰሙትን ጥሪ የምናስተጋባላቸው በመሆኑ ነው። መሪዎቻቸው ለአዲሶቹ ትውልዶች መንገድ እንዲለቁ የሚያሰሙትን ጥሪ ስለምናስተጋባ ነው። የፕሬዝዳንቱ ጉዞ በሰብአዊ መብቶችና በጸጥታ ጉዳዮች ላይ ብቻ ያተኮረ የነበረ ይመስላል ተብለውም ተጠይቀው ነበር። ማሊኖስኪ የጸጥታ ጥያቄና የዲሞክራሲ ጉዳይ በቅርብ የሚታዩ መሆናቸውን የተናገሩት ማሊኖስኪ፣ ለምሳሌ የኬንያ መንግስት አልሻባብን ሲያድን ሲቪሎችን መጠበቅ መንከባከብ እንዳለበት፣ መብቶችን ማክበር እንዳለበት መግባባትና ስምምነት ላይ መደረሱን ተናግረዋል። ምክንያቱም ከራሳችን ልምድ እንደምንረዳው በመንግሥትና በመደበኛው ሰው በተለይ ደግሞ ከሙስሊሙ ማኅበረሰቦች ጋር መተማመን ከሌለ ይህንን ፍልሚያ እንደማናሸንፍ ስለምናውቅ ነው። ስለዚህ ለራሳችን ደህንነት ስንል መንግሥቱ እነዚህን ማኅበረሰቦች እንዲያዳምጥ፣ የተቃውሞ ድምፆች እንዲሰማ በማህበረሰቦቹ ለሚነሱ አግባብነት ያላቸው ጥያቄዎች አግባብ የሆኑ ምላሾች እንዲሰጡ እንፈልጋለን። በዚህ ሽብር ፈጣሪዎቹ መነጠል አለባቸው። እነዚህ ጉዳዮች አንድ ናቸው። ፕሬዚደንቱ በኬንያና በኢትዮጵያ ያ ቆይታቸው ወቅት ካተኮሩባቸው ነጥቦች የምጣኔ ሀብት እድገት፣ የውሳኔ ሰጭነት አቅምን ማጠናከር፣ አጋርነት፣ የተፈጥሮ አካባቢ ጥበቃ፣ የዱር ሀብት ጥበቃና የሀብቱን ህገወጥ ዝውውር መዋጋት ጥቂቶቹ መሆናቸውን ጠቁመዋል። ማሪኖስኪ እነዚህ ጉዳዮች ደግሞ የተለያዩና የማይነጣጠሉ ናቸው ብለዋል። ሚኒስትሩ መልካም አስተዳደርና ግልጽነት ወደ ጋራ ግባችን ይወስዱናል።